ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ አገር ውስጥ ለመመለስ መጀመሯን የውጭ ጉዳይ ሚኒስቴር ማስታወቁን ይመለከታል። የሚኒስትሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ እንዳብራሩትም በዛሬው ዕለት ብቻ ሀያ አንድ ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል ይላሉ። አቶ መለስን እና ያነጋገረው እስክንድር ፍሬው ይህንኑ በሚያብራሩበት ይጀምራል። በዛሬው ዕለት ብቻ ሀያ አንድ ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል። አቶ መለስን ያነጋገራቸው እስክንድር ፍሬው ነው። ይህንኑ በማብራራት ይጀምራሉ። በዛሬው ዕለት እኩለ ሌሊት ላይ ሀያ አንዱን ወደ አገር ቤት መልሰናል። ከነዚህ ውስጥ ወደ አስራ ስድስት የሚሆኑት ሴቶች ናቸው፣ አምስቱ ወንዶች ናቸው። ከተለያየ ሀገራችን ክፍል የመጡና በህገወጥ አዘዋዋሪዎች ወደ ሶስተኛ ሀገር ሲሄዱ ሊቢያ ውስጥ የቆዩ ናቸው። አንዳንዶቹ ለስድስት ወር አካባቢ ታሰሩ፣ ገሚሶቹ አሰሪዎቻቸው ጥለዋቸው ሄደው ኦና ቤት ላይ ሲቸገሩ የነበሩ ጉዳት የሚታይባቸው፣ የህመም ስሜት የሚታይባቸው ናቸው። እነዚህን ወደ አገር ቤት ለመለስ የተቻለው ሁለተኛው ዙር ላይ ወደ አርባ አምስት የሚሆኑ ኢትዮጵያውያን እናመጣለን። መቼ? በቅርቡ የጉዞ ሰነድ ተሰጥቷቸዋል። ወደ ሊቢያ እንደ ልብ የአየር በረራ የለም። መንግስት የሚቆጣጠረው አካባቢ የተወሰነ ነው። በጦር አበጋዞች በሚሊሻዎች ቁጥር ስር ያለ ቦታ ነው ያለው። እኛም እንበሲ እዛ ስለሌለን እንደ ልባችን መግባት ከግብጽ ነው ምንሸፍነው ሊቢያ። ስለዚህ በቅርቡ እናመጣለን። ከነሱ ውስጥ ህክምና የሚያስፈልጋቸው እዛው ባሉበት ቦታ ህክምና እንዲያገኙ መንግስት እያደረገ ነው። የጉዞ ሰነድ ተሰጥቷቸዋል ወደ አገር ቤት የሚመለሱ ይሆናል። ግብጽ ባለው ኢትዮጵያ ኤምባሲ ሊቢያም የሚገኙ ኢትዮጵያውያን እንዲሁም ከዓለም አቀፉ የስደተኞች ድርጅት አይኦኤም ጋር በመተባበር እየተሰራ ያለ ነው። ወደፊት ተጠናክሮ ይቀጥላል። ከተመዘገቡት ከስንቶች ውስጥ ነው? ዛሬ 21 የመጡት 45 ደግሞ በቅርቡ ይመጣሉ እያሉኝ ያሉት እነዚህ ሁለቱም፣ አጠቃላይ እስካሁን የተመዘገቡ ኢትዮጵያውያን ቁጥር ነው። ስንት ኢትዮጵያውያን አሉ ብሎ ይገምታል? የኢትዮጵያ ውጭ ጉዳይ ሚኒስቴር አሁን ሊቢያ በአጠቃላይ ግምት ቁጥር ካለ ግምት ማስቀመጥ ይቸግራል። ስለምን አንደኛ፣ እያንዳንዱ ጊዜ ሰው በራሱ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ ሊቢያ የገባ ነው። ሊቢያ ከገባን በኋላ አንድ ቦታ አይቀመጥም። የተመቸው ቦታ ደህንነቴ ይረጋገጣል ብሎ የሚያስበው ቦታ ነው። ስራ ተቀጥረው ሰዎች ውስጥ የሚሰሩትም እንደልባቸው የመንቀሳቀስ አቅም የላቸው። ከዛ በተጨማሪም እዛ ሚሲዮን ስለሌለን ለመመዝገብ እድሉ ነው በነዚህ ስለዚህ በእነዚህ ተደራራቢ ምክንያቶች ሳቢያ ሊቢያ ያሉ ዜጎቻችንን ቁጥር ማስቀመጥ ይቸግራል አሁንም ግን መንግስት ዜጎች ወደ አገር ቤት እንዲመለሱ አስፈላጊውን ጥረት ያደርጋል ኢትዮጵያን እንዲመጡ ጥረት ማድረግ የተጀመረው ከባርነቱ ዜና በኋላ ነው ዜጎች ሰዎችን በባርነት የመሸጥ እንቅስቃሴ ሊቢያ ውስጥ እንዳለ በሰኔን ከተዘገበ ከዛም አለም ከወገዘው በኋላ ነው አይደለም የኢትዮጵያ መንግስት በተለያየ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ በሚያደርጉት ጥረ ችግር ላይ ያሉ ዜጎችን ሲረዳ አሁን የሚጀምር አይደለም። የአሁኖቹን የመመዝገቡ ጥረት የተጀመረው ማለት ነው ይሄኛው ጥረት የተጀመረው አሁን ችግሩ ከተከሰተ በኋላ ነው። ማስታወቂያ ተነግሮ፣ ያሉበትን ቦታ እንዲገልጹ ተጠይቀው የተካሄደበት ነው። በጣም አመሰግናለሁ አቶ መለስ ዓለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። ጊዜ ርስጥልኝ እስክንድር፣ አንተንም የአሜሪካ ድምጽ